የአሜሪካ ድምፅ ራዲዮ ጣቢያ የአማርኛው አገልግሎት በ19፣ በ22 እና በ25 ሜትር ባንድ ዘወትር ከምሽቱ 3 እስከ 4 ሰዓት የሚያሰማውን የአንድ ሰዓት ዝግጅቱን አሁን ጀመረ። በምን መልኩ ነው የቀረበው ጥያቄው የሚለውን ግልጽ አላረጉልንም። በድፍኑ አስቸኳይ ጊዜ አዋጅ ትወዳለ ሳትወድም ተብሎ እንደምግብ አይነት ሊጠየቅ አይችልም። በእንደዚህ አይነት ሁኔታ ውስጥ ኢትዮጵያን እንዲኖሩ ፈልጋለሁ ብለው ማሰብ ወይ ደግሞ ያንን ደግሞ ሰው ያስባል ብሎ መናገር ራሱ ጠቅላይ ሚኒስትሩም ሲናገሩም ጭምር ትንሽ ማፈርም አለባቸው ብዬ ነው የማምነው። ዛሬ የጋዜጠኞች የጠረጴዛ ውይይት አለ። በኋላ ላይ በስፋት ይደመጣል። የሰማቸዋቸውም ከአዲስ አበባ የሆርን አፌርስ አዘጋጅ ዳንኤል ብርሃኔና ከዚህ ከዋሽንግተን ዲሲ የኢሳቱ ሲሳይ አጌና ናቸው። ለነጋሽ ታምራት ፍቅሬ በምን ቋንቋ በምን ቃላት ርዳሽ ከጋሽ ማእሙር ደግሞ ልጀምር ጨዋታ ዳርዳር ልበል አስቴር ደግሞ ያተሞሽሬ አእምሮ ብቻ ቤት እነኚህ ብቻ ሳይሆን ለአለማየሁ እሸቴ ለአረጋኸኝ ለኩኩና ለሌሎችም ዜማ መድረሱን አጫውቶናል። ዛሬ ግን ወደ መንፈሳዊው አድልቶ መዋየት የምፈልገው በያሬዳዊ ስራዎቼ ላይ ነው ብለዋል። እናም በርከት ያለውን ጊዜ በዚያ ዙሪያ ነው ያወያየነው። ለዚህም ይመስላል አርቲስት ከሚለው የተለመደ አጠራር በኩረት ጉሃን የሚለውን የመረጠው። በዚህም ሆነ በዚያ ግን ግርማ ሞገስ ዛሬ የኪነ ጥበብ ባለሙያ እንግዳችን ነው። የማይቀረው ብዙዎቻችሁም የምትናፍቁት ንጉሥ አክሊሉም ተራውን ጠብቆ ይቀርባል። ከሁሉ በፊት የከበረው ሰላምታችን ይቅደም፣ እንደምንሰነበታችሁ። እኛ የራዲዮ መጽሔት አዘጋጅና አቅራቢዎች ከአቀናባሪያችን ንጉሡ ታምሬ ጋር፣ እኔ አሉላ ከበደና እኔም አዲሱ አበበ በጣም ደህና ነን። ቀዳሚው ታዲያ የሰዓቱ የዓለም ዜና ይሆናል። ጠብቁን። ጤና ይስጥልን ክቡራትና ክቡራን፣ እንደምናመሻችሁ። ዜናውን የማሰማችሁ ሰሎሞን አባተነኝ። ቴክኒሻኑ ጀስቲን ትዋይት በስቱዲዮ መሳሪያዎች ላይ አለም ሶማሊያ ውስጥ ሌላ ቸነፈር እንዳይከሰት የአካባቢው ሀገሮች መሪዎች ማድረግ የሚችሉትን ሁሉ ዛሬውኑ እንዲያደርጉ ፕሬዚደንት ሞሐመድ አብዱላሂ ሞሐመድ ጠየቁ። የሶማሊያው ፕሬዚደንት ትናንት ናይሮቢ ላይ በተደረገው የምስራቅ አፍሪካ ሀገሮች የጋራ ልማት ባለስልጣኑ የኢጋድ መሪዎች ስብሰባ ላይ ተመላሾችን እዚያው ካለው ህብረተሰብ ጋር ማቀላቀልን ጨምሮ ለሀገራቸው የስደት ቀውስ መሪዎቹ ዘላቂ መፍትሄ እንዲያበጁ ጠይቀዋል። ፋርማጆ በሚል ተቀጥያ ስምም የሚጠሩት ሞሐመድ አብዱላሂ ዛሬ ከሶማሊያ ውስጥና ከሶማሊያ ውጪ ወደ ሁለት ሚሊዮን ተኩል ሶማሊያውያን በመጠለያ ሰፈሮች ውስጥ እንደሚኖሩ ናይሮቢ ላይ ተናግረዋል። ለአንዳንዶች ወደ ሀገራቸው ወይም ወደ ቀድሞ መኖሪያ መንደሮቻቸው ለመመለስ ሁኔታዎች አመቼ ባለመሆናቸው እስከ ሦስት ትውልድ ድረስ በእነዚያው መጠለያ ሰፈሮች ውስጥ ለመኖር መገደዳቸውን ፕሬዚደንቱ አመልክተዋል። ምንም እንኳ በቅርብ ዓመታት የጸጥታው ሁኔታ እየተሻሻለ በመምጣቱ ምክንያት ብዙ ሶማሊያውያን ወደ ሀገራቸው እየተመለሱ ቢሆንም አሁን ያለው የድርቅ ሁኔታና የረሃብ ስጋት ግን ያንን እንቅስቃሴ እያስተጓጎለው መሆኑን ፕሬዚደንት ፋርማጆ አመልክተዋል። ሌላ ቸነፈርን ለማስቀረት የማንፈነቅለው ድንጋይ ሊኖር አይገባም ብለዋል ፕሬዚደንቱ። በሌላ በኩል ደግሞ ሶማሊያ ውስጥ ያለውን የጸጥታና የፖለቲካ ሁኔታ ለመጋፈጥና በፍቃዳቸው የሚመለሱ ሶማሊያውያንን ሰፈራ ለማቀላጠፍ ለመስራት ናይሮቢ ላይ የተቀመጡት የኢጋድ ሀገሮች መሪዎች ተስማምተዋል። የስምንቱ የምስራቅ አፍሪካ ሀገሮች መሪዎች ይህንን ስብሰባቸውን ትናንት ያደረጉት የኬንያ መንግሥት ግዙፉን የስደተኞች መጠለያ ዳዳብን ለመዝጋት ከወሰነበት ጊዜ ሁለት ወራት ቀደም ብሎ መሆኑ ነው። ዳዳብ የስደተኞች መጠለያ ሳይሆን ወደ ወንጀልና የሽብር አድራጎቶች መሰብሰቢያነት ወይም መደበቂያነት ተለውጧል ሲሉ የኬንያው ፕሬዚደንት ኡሁሩ ኬንያታ ትናንት ለአካባቢው ሀገሮች አቻዎቻቸው ተናግረዋል። በአካባቢው ካሉ ወደ አንድ ሚሊየን የሶማሊያ ስደተኞች አንድ ሶስተኛውን ኬንያ 250 ሺህ አካባቢ የሚሆኑትን ደግሞ ኢትዮጵያ ማስጠለላቸውን ሪፖርቶች ይጠቁማሉ። የመን ውስጥ ለሁለት ዓመታት በዘለቀው ጦርነት ውስጥ የተጠያቂነት ንግግር ሊነሳ የሚገባው ጊዜ ነው ሲል የሰብአዊ መብቶች ተሟጋቹ ቡድን ሂውማን ራይትስ ዋች ጠየቀ። አምነስቲ ይቅርታ፣ ሂውማን ራይትስ ዋች ይህንን ጥያቄውን ያነሳው ከ30 እስከ 145 የሚደርስ ቁጥር የነበራቸውን የሶማሊያ ሲቪሎች አሳፍራ በአካባቢው ባህር ላይ የነበረች ጀልባ በሳዑዲ አረቢያ በሚመራ የአየር ድብደባ ተገድለዋል ሲል ካሰማው ክስ በኋላ ነው። ምንም እንኳ የጥምር ኃይሉ ሀገሮች ሁሉ ይላሉ የሂውማን ራይትስ ዋችን ወንጀል አያስተባብሉ እንጂ የመብቶች ተሟጋቹ ድርጅት ግን በአካባቢው የጦር ጀቶች ያለው በሳዑዲ አረቢያ የሚመራው ጥምር ኃይል ብቻ ነው ሲል ማስተባበያውን ውድቅ አድርጓል። በዩናይትድ ስቴትስ ኦሃዮ ግዛት ሲንሲናቲ ከተማ ውስጥ ባለፈው ሌሊት በተፈጸመ ጥቃት በአንድ የሌሊት መዝናኛ ክለብ ውስጥ የነበሩ አስራ አምስት ሰዎች መቁሰላቸውና አንድ ሰው መገደሉን የአካባቢው ባለሥልጣናት አመለከቱ። ጥቃቱን የፈጸሙት ቢያንስ ሁለት ሰዎች መሆናቸውን ባለሥልጣናቱ ጠቁመዋል። ምንም እንኳ ካሚዮ የሚባለው የምሽት መዝናኛ ክለብ ከጥቃቱ በኋላ እጅግ አስደንጋጭ ገጽታ ያለው ቢሆንም የሽብር ጥቃት ነው ለማለት የሚያስችል ፍንጭ ግን አለማግኘታቸውን የከተማይቱ ፖሊስ ረዳት አዛዥ ፖል ኖድጌት በትዊተር ባሰራጩት መልእክት አመልክተዋል። ጥቃት አድራሹ ተኩሱን በከፈተ ጊዜ በክለብ ውስጥ በመቶች የሚቆጠሩ ሰዎች እንደነበሩ ኖዲጌት የገለጹ ሲሆን ወደ ሆስፒታል ከተወሰዱት ብዙዎቹ ያሉበት ሁኔታ ለሕይወታቸው አስጊ መሆኑን አንድ የአካባቢው ቴሌቪዥን ጣቢያ ዘግቧል። በቁጥጥር ስር ያዋሉት ሰው ይኑር አይኑር ባለሥልጣናቱ ለጊዜው አልተናገሩም። በኢራቋ ሞሱል ከተማ በተፈጸመ ጥቃት ከመቶ በላይ ሲቪሎች የተገደሉበትን አጋጣሚ እየመረመረ መሆኑን የኢራቅ መንግሥት አስታውቆ ጥቃቱ የተሰነዘረው በአሜሪካ በሚመራው ጥምረት መሆኑን የሚያሳይ ማስረጃ ግን ለጊዜው እንደሌለ ገልጿል። ከተማይቱ ውስጥ ከኢራቅ ወታደሮችና ከዓለም አቀፉ ጥምረት ጋር እየተዋጋ ያለው እስላማዊ መንግሥት ቡድን ዙሪያውን ፈንጂ ጠምዶበት ከነበረ ህንጻ ፍርስራሽ ውስጥ የስልሳ አንድ ሰው አስከሬን ማውጣቱን የተናገሩ አንድ የኢራቅ ባለስልጣን ህንጻው ከአየር መመታቱን የሚያሳይ ምልክት እንደሌለ አመልክተዋል። በአቅራቢያው ግን አንድ ተሽከርካሪ መምቻ ግዙፍ ቦምብ መገኘቱን አመልክተዋል። በሌላ ዘገባ ደግሞ ሶሪያ ውስጥ የመንግስቱና የሶሪያ የጦር ጀቶች ተቃዋሚዎች ይዞታ የሆኑ አካባቢዎችን ትናንት ክፉኛ መደብደባቸው ተገልጿል። ተቃዋሚዎች በሚቆጣጠሩት ኢድሊብ ከተማ ያለ የሴቶች እስር ቤት ላይ ጨምሮ በተፈጸመው ድብደባ በአስሮች የሚቆጠሩ ሰዎች መገደላቸውን ዘገባዎቹ አመልክተዋል። ዜናችን በዚሁ ተጠናቋል። ግን ለመሰናበቻ ዩጋንዳ እያስተናገደች ባለችው የዓለም ሀገር አቋራጭ ሻምፒዮና ኢትዮጵያዊት ሁለተ ሰንበት ግደይ ዛሬ አሸንፋለች። በዚሁ የዓለም ሀገር አቋራጭ ሻምፒዮና ላይ ኬንያውያኑ አትሌቶ ጂኦፍሬ ካሞሮር፣ ኤሪን ቺፕታይ እና ኢስቤል ኪፕሮፕ መድረኩን አጥለቅልቀውታል። ክቡራትና ክቡራን አድማጮች ለቀሪ ዝግጅቶች ወደ አዲሱና ወደ አሉላ ልመልሳችሁ። አብራችሁን ቆዩ። የራዲዮ መጽሔት አሁን ተጀመረ። የመጀመሪያዋ ዝግጅትም ምርጥ የሳምንቷ ግጥም ነች። መልካም ምሽት እየተመኘን የአክብሮት ሰላምታችንን በድጋሚ አይድረስልን። ኦሼ ሞክሼ የዘንድሮ ግፋ አልቅም ከጎርፍ እስከ ድርቅ ድረስ ነው እያልን ስናነባ ስም ስንቀያይር እንደ ዋስ ባልታጣ መሬት ተጣብን ጥቅም ስንለካካ ከወገን ቦታ በልጦብን ስንሟገት ተካ አልተካ በካሳ እምቢ በካሳ እንቃ ባለልክ መካለል ጠኔ ስንሻኮት ያለ ዱካ ይኸው ለአደጋ ተዳረግን በቆሻሻና ናዳ ፉቃ። ቆሻሻ ታጥነን አድገን ቆሻሻ አጥነን አሳድገን ልጃችንን፣ ፍሬያችንን ከአመድ ወደ አመድ እንዲሉ በገዛ ቤታችን ቀበርን። እናት አጣን፣ ሕፃን አጣን፣ አባት አጣን፣ ወንድም እህት ተቀጨብን። ጊዜ እንደ ድንገት ደራሽ ወንዝ በቆሻሻ ጎርፍ ወሰደን እንደ ፍካሬ ኢየሱስ ቃል ያለ ምልክትም ተዋጥን። አያ ሞት ይለዋጣ፣ ድሃ ሳይኖር ሲሞት አይቶ፣ የአገሩን ለቅሶ አስተውሎ፣ ቆሼ ሞክሼ ነው አላሉ ስሜን እንጠቀኝ ብሎ ሞት ጉዱ አልቅም አቦ። እንዲህ ሲል ሰማሁት እኮ ናዳ ናዳ የሚያህል ጎርሶ፣ በሕፃናት አፉን አብሶ፣ ጠግቦ ሲያበቃ ድሃ አፍሶ፣ ዕድሜ ለሀብታም ቱሩ፣ ዕድሜ ለቆሼ ልጆች እየኖሩ ለማይኖሩ ዕድሜ ላበሻ አቃጆች አደጋ ካላዩ በቀር ቅን መፍትሔ ለማይጨሩ ከቶም የህዋ ትንፋሽ አጥሮን፣ ዙሪያ ገባችን ታጥሮብን፣ አድኑኝ ከማለት ጣዕር ታፍኖ ከመሞት ያውጣን። የባሰ አታምጣም እንዳያልቅ እሱ ጥናቱን ይስጠን። በቆሼ ሰፈር አደጋ ሰለባ ለሆኑትና ሐዘን ለተቀመጡ ቤተሰቦቻቸው ነቢይ መኮንን

የታምራት ሞላ ዜማ ነው። ታምራትን ዛሬ ያስታወስነው በስፋት የምናጫውተው ደግሞ ግርማ ሞገስ ነው። ምክንያቱ በኩረት ጉሃን ግርማ ሞገስ ማናልክ? አዲሱ በኩረት ጉሃን አርቲስት የመቶ አለቃ ግርማ ሞገስ እያደናገርከኝ ነው። አዲሱ ወይስ እንዲህ ነው? ማረጋቸው ከምርህ ነው? ለምን ከራሱ አላሰማህም? በኩረት ጉሃን አርቲስት መቶ አለቃ ግርማ ሞገስ። አሁን ገባኝ። አዲሱ አርቲስት መባሉን አልፈለገውም ነው የምትለኝ? እንደዚያ ገደማ ነው። አሉላ ግን ራሱን ሲያስተዋውቅ ሁሉንም ደባልቆ ሁሉም እንዳይቀር ይመስላል ይገባዋል ያገኘውና የራሱን ስለሆነ በኪነ ጥበቡ አለም ብዙ ያከናወነ ለብዙ ድምፃውያንም ቀደም ሲል በቅምሻው እንደሰማነው ዜማ የደረሰ መሆኑም ይታወቃል። አሉላ መንፈሳዊውን ከዓለማዊው አጣጥሞ ያለ በመሆኑ አዲሱ ጥሩ ውይይት እንደነበራችሁም ተስፋ አድርጋለሁ። ቀጥሎ የምን ዜማ ነው? በሳክስፎን የተጫወትክልን? ግርማ፣ እንግዲህ አንተ ልበል እንደ አርቲስት ቆጥሬ ባናገር ቅር አይልህም? አንተ እያልኩ ምንድን ነው ዜማ በዘመነ የሚባለው ትመስል ምኪ የሚለውን ነው? እስቲ ዛሬ ለሚያደምጥ የፕሮግራም ተከታታይ ግርማ ሞገስን እስቲ እንዴት ነው የምትገልጥልን? ከሙዚቃው ዓለም ጀምሮ በዓለማዊ ሙዚቃ፣ ከዛ ወደ መንፈሳዊ እንዴት እንደገባ ነው። ጅማሮህ ራሱ መንፈሳዊ ነው። ጅማሬ መንፈሳዊ ነው። ነገር ግን በመሃል ተቋርጦ ወደ ዓለሙ መጥቼ ወታደር ነበር። ከሙዚቃው ዓለም ብዙ ቆይቻለሁ። መንፈሳዊ ሕይወቴ ብዙ ሳልቆይ በህፃንነቴ ማለት በልጅነት ጊዜ ነው ለውትትርና ላ መጣው እና ሳልጨርሰው በመቅረቴ ይቆጨኛል። አሁን ግን እግዚአብሔር ፈበረቱ ሁንም እያገለገልኩ ነው አለው ብላ የት ነውም የምታገለግለው ግርማ? አሁን እዚሁ በካሊፎርኒያ ሎስ አንጀለስ ቅድስት ማርያም። በአለማዊ ሙዚቃ ከዚህ ቀደም ዜማ ድርሰት አቀርብ ነበር፣ ለተለያዩ ድምፃውያን ለነጋሽ ታምራት፣ ለጋሽ አለማየው፣ ለአስቴር አወቀ ላሉ ጠቅላላ ለናረግሃኝ ብዙ ዜማዎች አሉኝ። ለነ ኩኩ ሰብስቤ ከጋሽ ታምራት ጀምር፣ አሁን ሰሞኑን አንዱ ዘርፎ ትዘፍኑ፣ ፍቅሬ፣ በምን ቋንቋ፣ በምን ቃላት አስረዳሽ ፍቅሬ የሚለው ማለት ነው። ከጋሽ ማእሙር ደግሞ ጀምር ጨዋታ rdar sلe <Sessizlik> ስለዚህ እንደዚህ ሲሆን አድማጭ ብዙ ያስታውሳል እሱን ጨርሰ እንግዲህ ወደ መንፈሳዊ አድልተሃል እንደዛ ነው ሲዲዎች አሉ ወረቦችን በሲዲ ቀርጸህ በኦርጋን ወይም በፒያኖ አጅበህ የዜምከው ወይም የተዜሙ አሉ ቅዳሴውን እስቲ ስለ እሱ እንሻወራለን አጥንቼ ነው የምሰራው ማለት ነው የአሬዳዊ ዜማ የአሬድን ለማጥናት ዝም ብሎ የአሬድን ዜማ መስራት አይቻልም በአጋጣሚ እዚህ ሎስ አንጀለስ እንደ ቀልድ ዝም ብለን ሰራ ነው። በአጋጣሚ ጥሩ ሆነ፣ ተቀባይነት አገኘ። ያው እንደ ምናልባት ዘርሶ ይሆናል አንተም ጋር አግኝቻለሁ። እውነት ነው። አዎ አዎ በኢንስትሩሜንታል ሰራሁት ማለት ነው። አለፍ አለፍ ብዬ ከቅዳሴ ከማህሌት አንገርጋሪ ሁ É eh, tamarino. Oh, oh. <laughs> መሪና ተመሪ አንገርጋሪውን ባሪቶን ሳክስ ኦርጋኑ መሪ ሆኖ ነው የቀረቡት እዛ ላይ። አዎ ቅዳሴም አለ። ቅዳሴው ከሁሉ ዘገበራ ለጠቅ ብለው ነው የሚገቡት። ቅዳሴ ሲገቡ ጀምሮ ያለው ዜማ አለ። ጥሩ አድርጌ በትልቅ እንትን ሰርቼ ያው ከነኖታው ማለት ነው። ለቀሪው ትውልድ የቱ ነው የቀደመው? አሁን የመንፈሳዊ ሕይወትን የቀደመው ወይስ ከዓለማዊ መንፈሳዊ፣ በልጅነት ቀደመ። ከዛ ዓለም ላይ ናት ወሰደች። ከዛ ኋላ ደግሞ እግዚአብሔር ደግሞ መለሰ ወደ መንፈሳዊ። አሁን በፍጹም ዓለማዊ ሙዚቃ ወይም ዜማ አትደርስም። ሁለተኛም ዞሮ የማላየ ግን ችሎታው ስላለህ ይሄ ደግሞ ኪነጥበብ ነው እና ለኪነጥበብ ባለህ ፍቅር አንዳንድ ዜማዎችን ለማውጣት ለምን አትሞክርም? አይ አልችልም። ሁለት ነገር ይዞማ አይሆንም። ያ ይበቃል፣ ያለፈው ይበቃል። አሁን ግን እየሰራሁት መሄዴ ያለሁት ያሬድን ነው። አሁንም ለብዙ ሰዎች ያ እንዲደርስ እፈልጋለሁ። እና እግዚአብሔር ከረዳኝ አሁን ሙሉውን ራሱን ለምሳሌ የበዓላቱን እንዳለ በሙሉ አድርጌ ያው እንደዚህ እንደሰማኸው በሳክሲፎን በኦርጋን አድርጌ ሆኖታ አድርጌ ለማስተላለፍ ነው የምፈልገው። ምን ያህል ተቀባዮች አሉ ግርማ? ለምን ዜማን በኦርጋን በመሳሪያ ማቅረብ ወይም መጫወት አይደገፍም የሚሉ አሉ፣ የሚደግፉ አሉ። በአጠቃላይ ግን ምን ያህል ተቀባዮች አሉ? እኔ አንደኛ ይህን ስጀምረው በሺ ዘጠኝ መቶ ስልሳ ሁለት አመተ ምህረት አምደ ሃይማኖት ወጣቶች መንፈሳዊ ማህበር ውስጥ ሆኜ ነው። አምደ ሃይማኖት እዚህ ላይ እንደሆነ ግ ገብርኤል ነው እና በዚህ ሙያዬ እኔ ብቻ ሳልሆን ሌሎችም ቫይለን የሚጫወቱ ነበሩ። አኮርዲዮን በስልሳ ሁለት አመተ ምረት መምህር ቀጠላ በኋላ አቡነን ድያስ ነበሩ። ሲራክ ታደሰን ታውቀዋለህ? ሪ ነበረ እና ጌታ ሆይ አይሁድ አማጺያን ሰቀሉ ሆይ የሚለውን በሳክሲፎን ነው ያቀናበርኩ። ጌታ ሆይ አይሁድ አማጺያን ሰቀሉ ሆይ የሚለውን ሄድኛ ያዘጋጀ ያቀናበሩ ድርሰቱ የሲራክ ታደሰ ነው። እንደገና ሲራክ ሞታሃልና ስለኔ የሚለው እሱንም እኛ ነኝ እንደገና በጌቴ ሴማን የሚል ያ ተውስማኛ ገሬ ቢሆንም ዜማው እሱን ቀይሮት እሱንም በደንብ አድርገን ሰርተነዋል። ሌላው የምነግርህ ለዘመን መለወጫ ለእንቁጣጣሽ ማለት ነው ቤተ መንግስት አቡነ ቴዎፍሎስ አትሪያሪኩ ባሉበት የእኛ አለቃ የነበሩት ቀሲስ ሰለሞን ገብረስላሴ እሳቸው ነበሩ የሚመሩን። ከዛ ቤተ መንግስት ገብተን እሱን የሰራውትን ስራ ለማስታወሻ ጋሽ ታምራት ሙዚቃ ላይ ብታሰማልኝ ይሄ አንድ ቀን የሚለው ላይ እሱ ላይ ካለ አንድ ቀን አዎ አለኝ። አንድ ቀን ክፉ ዘመን ሲመጣ Señor myself, ትልቅ ተቀባይነት ነበረ። መንፈሳዊ ዜማዎች በዘመናዊ መሳሪያ መቀነባበር የለባቸውም የሚሉ ስላሉ በእነሱ በኩልስ ምን አገኘህ ለማለት ነው እንጂ የሚቀበሉማ እንዳሉ የታወቀ ነው። አንደኛ ሰዎች ይህን የሚያደርጉት ባለማወቅ ይመስለኛል። ለምሳሌ አንተን ራስህን መልሸል ጠይቅህ ና ማሲንቆና ክራር በአሁኑ ሰዓት ናይት ክለብ እስክስታ ሲያስጨፍሩ ያድሩ እውነት ነው። እና ኦርጋን ኦርጋን ምንድን ነው ወንጀሉ? ይህን እዚህ ላይ ሰዎቹ መጥተው ሊያሳምኑኝ ይገባል። ሌላው እንደገና ሰብህ ወበክራር የሚል ሰምተህ አይተህ ታውቃለህ? ሰብህ ወበ ዋሽንት የሚላለው ሰብህ ወበክራር ሰብህ ወበ ዋሽንት የለም። ስለዚህ ያስገቡት በሚጥም መልኩ ልበስማሚውን አደረጉ። እንደገና በቤተ ክርስቲያን ቁሳቁስ ውስጥ ለምሳሌ እንደነ ቃጭላሉ እንደነ ጥሩምባ አይተሃል። አገር ቤት ጥሩምባ የድር መለፈፊያ ነው። እንደገና በየቤተ ክርስቲያኑ ይደመቅም፣ ያ ማድመቂያ ነው። ያሬድ ራሱ ምልክቶች ስምንት ናቸው። ጭረት፣ ይዘት፣ አንብር፣ እርክርክ፣ ደረት ምናምን እያለ የሰራቸው እሱ ስምንት ናቸው። ከዛ በኋላ ግን ሊቃውንቶች ተስማምተው ያደረጉት ምልክት አለ። ለምሳሌ አይተኸው እንደሆነ ድርስ የሚል አለ። ድርስ ስልሳ ሰላሳ ምናምን እያለ እነሱ በራሳቸው ሊቃውንቶች ከዛ በኋላ ከእሱ በኋላ የፈጠሩት ነው እና እዚህም ደግሞ እኛ ለቤተ ክርስቲያን አሁን ይሄ ሳክሲፎን ራሱ የእግዚአብሔርን ቃል ቅዱስ ያሬድን ቃል ቢናገር ይሄ ሳቅና የላዊ ስራ ነው ብሎ የሚል ካለ ይሄ ስተት። አይ እንደውም ምን አስተያየት አገኘህ፣ ለማለት ነው እንጂ አሁን በሱ ላይ ውይይት ለመክፈት አይደለም። ግን የሚቀበሉ እንዳሉ ምን ጊዜም ዝግጁ ነው ውይይቱ አላበቃም። አዲሱ የምትቀጥሉ ትመስላላችሁ አደለም? አዎ። ወደ ሌላው ቀጣይ ዝግጅት ለማለፍ ደግሞ ይችን ግርማ ለታምራት ደረስኳት ያላትን ሙዚቃ በመጋበ በመዝን እንሸጋግራለን <laughs> ቀጣዩ የራዲዮ መጽሔት ፕሮግራም ማሳሰቢያ ይሆናል። ከጥቂት ወራት በፊት በፕሮግራማችን ያስተናገድ ነው የቀድሞ ጠቅላይ ሚኒስትር ተስፋዬ ዲንቃ ባረፉበት ጊዜ መጽሐፋቸውን የተመለከተ ዘገባ ወደፊት እናቀርባለን ብለን ነበር። መጽሐፉ ተመርቋል። በዋሽንግተን ዲሲ የጆርጅ ዋሽንግተን ዩኒቨርሲቲ ሲመረቅ በቦታው ተገኝቼ በፕሮግራሙ ላይ ያቀረቡ ተናጋሪዎችን ተከታትያለሁ። ስለ መጽሐፉም ስለ እሳቸውም የተባሉትን በሚቀጥለው ፕሮግራማችን እንድናመጣ ነው ሀሳቡ። ያኔም ቃል ገብተናል። አድማጮች እንደሚጠብቁ ተስፋ አደርጋለሁ። ቃል ቃል ነው፣ ጥፍ የለም። አደራ ጥብቅ፣ ሰማይ ሩቅ ነውና ቃል ይጠበቃል። በሚቀጥለው ራዲዮ መጽሄት ይጠብቋል። አስቸኳይ ጊዜ አዋጁ ለአንድ ጊዜ ቢራዘም በተደረገው የሕዝብ አስተያየት ጥናት ወደ ሰማንያ ሁለት በመቶ የሚሆነው በጥናቱ የተሳተፈው ሕዝብ የአስቸኳይ ጊዜ አዋጅ ሙሉ በሙሉ ወይም በከፊል እንዲቀጥል የሚል አስተያየት እንዳላቸው ለመረዳት ችለናል። ለዛሬው የጋዜጠኞች ጠረጴዛ ውይይት መነሻ ይሆነን ይሄ ጠቅላይ ሚኒስትር ኃይለማርያም ደሳለኝ ለፓርላማቸው ካደረጉት ንግግር የተወሰደው ነው። ለመሆኑ አስቸኳይ ጊዜ አዋጅ ይቆይልኝ አይነሳብኝ የሚባልበት ሁናቴ ይኖር ይሆን? ጋዜጠኞች ይህን እንዴት ያውታል? ቅድም ቀንጨብ አድርገን ያሰማ ናችሁ ጋዜጠኞች ናቸው ተወያዮቹ። ከአዲስ አበባ የሆን አፌርስ አዘጋጅ ዳንኤል ብርሃኔና ከዚህ ከዋሽንግተን አካባቢ ደግሞ የኢትዮጵያ ሳተላይት ቴሌቪዥን ኢሳት ባልደረባ ሲሳይ አጊና ናቸው። ያው እንግዲህ ቀደም ሲል እንደተገለጠው ሰማንያ ሁለት ፐርሰንቱ የኢትዮጵያ ሕዝብ ደግፎታል ነው የሚሉት ና ይሄን እንደው በጋዜጠኛ አይን እንዴት ታዩታላችሁ በሚለው እንነሳና ወደ ሌሎች ጥያቄዎች እናልፋለን። ከሩቅ ከዳንኤል ጀምር። ዳንኤል ካንተ ልነሳ። ዳንኤል ብራኖ እንግዲህ ጥናቱን መከላከያ ነው የሰራው የሚመስለው። አንተ የራስህን ስራ ስትገመግም ሁል ጊዜ ባያዝ ወደ ራስ የማጋደል ነገር መኖሩ አይቀርም። ሌላ አካል ነው አንተን ሊገመግም የሚችለው ከዛ አንጻር ተፈጥሯዊ የሆነ መንገድ ሊኖርበታል። ውጤቱ ላይ ይህ የምጠብቀው ነው የራስህን ስራ ራስ ገምግም ስትባል። ሁለተኛ ነገር ደግሞ በምን መልኩ ነው የቀረቡ ጥያቄው የሚለውን ግልጽ አላረጉልንም። ለምሳሌ ሰላምና መረጋጋት ሊመጣ የሚችለው ሰላም ሊኖር የሚችለው ሀገሪቷ ውስጥ በአስቸኳይ ጊዜ አዋጅ ብቻ ነው። ስለዚህ አስቸኳይ ጊዜ አዋጅ ትፈልጋለሁ ብትለው መቶ ፐርሰንት ህዝቡ አዎ እንደሚል ነው ማስቡ። ምን ለማን ትፈልጌ ነው በምን መልኩ ነው ጥያቄውን የምታቀርበው? አቃራቢ ስል በደፍኑ አስቸኳይ ጊዜ አዋጅ ትወዳለህ ሳትወድም ተብሎ እንደምግብ አይነት ሊጠየቅ አይችልም። እሳቸውን ማብራራት ነበረባቸው። ነው ግልጽ አልሆኑም። ሰዎቹ ና ምናልባት በራሳቸው ጊዜ መረጃ ካወጡልን ደግሞም። ሌላ እዚህ ጋ ምን እንትን አለ ኩዌስችነር መጠይቅ ተበትኖ የተሰራ ጥናት መሆኑ ያጠራጥረኛል። በስብሰባዎች ካገኙት አስተያየት የወሰዱት ግምገማ ነው የሚሆነው። ምናልባትም ያን ተደጋፊዎች ከሚበዙባቸው ስብሰባዎች ላይ ከምታገኘው አስተያየት እጅ ቁጥር ምናምን ሳይሆን ማለት ነው። ከዚህ ወስደ ወደ ፐርሰንት ስትሄድ በጣም አሳች ነው የሚሆነው። ያ ነው የሚገምተው። ኮሚሽነር ይሄ መጠይቅ የተበተነበት ሁኔታ ቢኖር እንሰማ ነበር። አይነበረ አስቸኳይ ጊዜ አዋጁ መላ ሀገሪቷ ላይ ማወጃ አያስፈልግም ነበር። ችግር የተፈጠረበት ቦታ ነው የምታወጀው። ከዛ ችግር የተፈጠረበት ቦታ ላይ ደግሞ ከተፈጠረው ችግር አይነት አንጻር ነው የሚያስፈልጉ ነገሮችን የምታግደው እንጂ አክሮስ ዘ ቦርድ የሆነ ሙሉ ሙሉ የሚጠቀልል አይነት አስቸኳይ ጊዜ አዋጅ አስተዋወጅም ሲጀመር። ስፋቱን መላውን አገሪቷን ነው፣ ምንም ቦታም ሳያስተርፍ እንደዚህ አይነት ነገር እና በዚህ መልኩ ውይይት ላይ ቀርቦ ቢሆን ብዙ ይተችና ብዙ እንዲቀነስ ይደረግ ነበር እያስባለሁ። የተሻለ የተሻለም ግብአት ያገኙ ነበረ። የሲሳይን አስተያየት ልውሰድና ወደሚቀጥሉት ጥያቄዎች ይላለሁ። ሲሳይ እንዴት አየኸው? አመሰግናለሁ አዲሱ ጠቅላይ ሚኒስትሩ በፓርላማ በተናገሩበት ወቅት ተከታትያ ያለው በመጀመሪያ ደረጃ የጥናቱ በትክክል ተጠምጧል ወይ እንደዚህ አይነት ስሜት ውስጥ ነው የገባሁት። ለምን ብዙ ጊዜ ኢትዮጵያ ውስጥ በማናቸውም ጉዳይ ላይ ቁጥር ከፊት አውጥቶ መናገር ከባድ አይደለም፣ ብዙ ነገሮች ልምዳለን። ስለዚህ አንደኛ ጥናቱ ተደርጓል የሚለው ነገር በቅድሚያ መነሳት ያለበት ነገር ነው። ጥናቱም ከተጠና ማን ያጠናው የትስ ነው የተጠና የሚባለው ነገር ደግሞ በሶስትና በሁለትና በሶስትያ ደረጃ ልናነሳቸው የሚገቡ ነገሮች ናቸው። ጥናቱ ማናቸውም መንገድ ይጠናና ቀደም ሲል ዳ እኔ ልም እንዳለው አስቸኳይ ጊዜ አዋጁ ወይ ደግሞ ሰላም ትፈልጋለህ አትፈልግም የሚል ነገር ምርጫ ሰው ይቀርብለት። ሰላም እፈልጋለሁ ወይ ደግሞ አልፈልግም የሚል ነገር ውስጥ ሊገባ አይችልም። ማንም ሰው ሰላም ይፈልጋል። ጥያቄው በዛ መልክ ከቀረበ ስለ አስቸኳይ ጊዜ አዋጅ እያወራን አደግበት ስለሌላ ነገር ነው የምናወራው ማለት ነው። አንደኛ ትክክለኛ ጥያቄ አልቀረበ የሚል ነገር ነው መነሳት የሚያለበት። ከምንም በላይ ደግሞ ራሱ የአስቸኳይ ጊዜ አዋጁን ሰው ፈልጓል የሚል ደረጃ ላይም ከደረሰ ማህበረሰቡን እንዴት አይነት አስጨናቂ ደግሞ ተስፋ አስቆራጭ ሁኔታ ውስጥም እንደከተቱት የሚያሳይ ነገር ነው በግል። ምክንያቱም ማንም ሰው የተረጋጋ لانه يمكن من ቱርክ እና እንደዚህ መሳሰሉ ጥቂት ሀገሮች ምናልባት በአጠቃላይ እነዚያ በአደጋ ጊዜም ያለውን ነገር ጨምረን ማለትም በረሀብን በዚህ በሌላም አደጋ የተከሰቱ ነገሮችን ጨምረን በዓለም ላይ በአስቸኳይ ጊዜ አዋጅ ውስጥ ያሉ ሀገሮች ከአስር አይበልጡም። ምናልባት ይህነ ፈረንሳይ በም ጠንከር ያለ የሚባለው የፈረንሳይ ነው፣ ከዚህ ከአደጋው ጋር ተያይዞ የመጣ ነገር። በእንደዚህ አይነት ሁኔታ ውስጥ ኢትዮጵያን እንዲኖሩ ፈልጋለሁ ብለው ድምጽ ይሰጣሉ ብሎ ማሰብ ወይ ደግሞ ያንን ደግሞ ሰው ያስባል ብሎ መናገርም ራሱ ጠቅላይ ሚኒስትሩም ሲናገሩም ጭምር ትንሽ ማፈርም አለባቸው ብዬ ነው የማምነው እና በምንም መመዘኛ ሰው በዚህ አይነት ሁኔታ ውስጥ መቀጠል የሚፈልግ አይመስለኝም። በተለያየ መንገድ ማናችንም መገንዘብ እንችላለን። ሰው ነጻነት የሚፈልገው ነጻነት ሁኔታ ውስጥ መቆየት እንጂ እንዲህ ከበወታደራዊ በሚመስል በግልጽ በወጣ ሁኔታ ውስጥ መቀጠል የሚፈልግ አይመስለኝም፣ እና ጥናቱ በትክክል የተጠናም አይመስለኝም። ከተጠናም እንደ እውነት ለመናገር ራሱ በኢህል ስራ አስፈጣሚ ኮሚቴ አባላት መካከል የተደረገ ካልሆነ መስተቀር እዛ ደረጃ እውነተኛ ጥናት ተጠንቶ የኢትዮጵያ ሕዝብ ምላሽ ይሆናል ብዬ ደግሞ አላምንም። እንደው ግን በመሰረቱ ሲሳይ ከአንተ ጋር ልቀጥል፣ ቀጥልና ወደ ዳንኤል እመለሳለሁ። የአስቸኳይ ጊዜ አዋጅ ሲታወጅ በራሱ የሚከለክላቸው ብዙ ነገሮች አሉ። ሰው ቤት ገብቶ ያለ ፍርድ ቤት ትእዛዝ መፈተሽ ሁሉ አለ። ሚዲያ መገናኛ ብዙኃንን ማድመጥ የተከለከለ አለ። እነዚህ እነዚህን ነገሮች ትፈልጋለሁ ሆይ ሲባል አዎ እፈልጋለሁ፣ እንድበረበር ቤቴም እንዲበረበር እፈልጋለሁ። ምን አይነት ህገ መንግስታዊ አሰራር ይሆናል ራሱ በመሰረቱ የአስቸኳይ ጊዜ አዋጅን ለህዝብ ምርጫ ማቅረቡ? ያው እንግዲህ አዲሱ ያልከው ነገር ነው። በህግና በስርዓት ህገ መንግስት አለ፣ ሌሎች የሀገሪቱ ህጎችም አሉ። አስቸኳይ ጊዜ አዋጅ ሲታወጅ በህገ መንግስቱም ሆነ በላይ ሌሎች በሀገሪቱ ህጎች የተቀመጡ መብትና ግዴታዎችን የሚመለከቱ ነገሮች በዚህ አስቸኳይ ጊዜ አዋጁ ይነሳሉ። ስልጣን ወደ ግለሰቦች ወይ ደግሞ አሁን እነሱ ወዳወቀሉት ኮማንድ ፖስት ይሄዳል። ስለዚህ በዚህ መልክ ሰው መብትና ነፃነት በተገደበበት ሁኔታ ውስጥ እንዲቀጥል ይስማማል የሚለው ነገር ነው እንግዲህ በእነሱ በኩል የመጣው ይሄ። በአጠቃላይ ግን ለመታወጅ ምክንያት የሆነው የሚለውን ጥያቄ በመጀመሪያ በተገቢው አጥንቶ ምላሽ እስካልተሰጠ ድረስ ምናልባት አሁን የምናወራው የአስቸኳይ ጊዜ አዋጁ መጋቢት ሀያ ስምንት ያበቃል አያበቃም ማለት ነው። እኔ መጋቢት ሀያ ስምንት ማውቃት ብቻ አይደለም ከዛ በኋላ በተከታታይ ባልተቋረጠ ሁኔታ ውስጥ ልንቀጥል እንደምንችል ብሎ ነው የሚታየኝ ምክንያቱም የተወሰነ ነገር ለእነሱ መረጋጋት መስሎ የሚታያቸው ደግሞ ስልጣናችንን አደላደልን ብለው የሚያምኑት እንደዚህ የተለየ ሕግ አውጥተው በየትኛውም አካባቢ ላይ በሙሉ ወታደራዊ አገዛዝን አስፈነናልና በዛ ሁኔታ ውስጥ መቀጠል እንችላለን ብለው እስካመኑ ድረስ ስድስት ወር የዓመት ጉዳይ አይደለም። በስልጣን ላይ እስካሉ ድረስ ረዥም ርቀትም በዚህ በአስቸኳይ ጊዜ አዋጅ ውስጥ ለመሄድ ወደኋላ የሚሉ አይመስለኝም እኔ የሚቀጥለው መጋቢት ሀያ ስምንት እንደማይነሳ በእርግጠኝነት መናገር ይቻላል። ከጠቅላይ ሚኒስትሩ መግለጫም ካሉ ሁኔታዎችም ተነሱ። ቀደም ሲል ባነሳው ጥያቄ ላይ ዳንኤል እድል ስህና ወደሚቀጥለው ጥያቄ አልፋለሁ። የተሟላ ዝርዝር መረጃ ባላገኝም ምንድን ያለ አስቸኳይ ጊዜ አዋጁን ትፈልጋላችሁ፣ አስፈልጉም ብለው ሳይሆን የጠየቁት ይመስለኝ የስራ ግምገማ ነው ሲምፕሊ ምንድን ነው ያለው ቅሬታ እነዛን ለምንድን ነው የተነሱት ለሚለው ለምሳሌ የሚሰጡት አስተያየት ምንድን ነው? እነዛ ነገሮች ላይ ቅሬታዎች አሉ፣ የተሰሩ ጥፋቶች አሉ፣ ለዛ ነው ያነሳነው ነው። እነዚህ አሁን ሰሞኑን ያነሷቸው ያለ ፍርድ ቤት ፈቃድ ማሰርና ያለ ፍርድ ቤት ፈቃድ መፈተሽ ለምንድ የተነሱት፣ የሚሰጠው ማብራሪያ እዛ ላይ ያው ህብረተሰብ ቅሬታ ስላቀረበበት እና የተሰሩ ጥፋቶች ስላሉ፣ እናም ደግሞ በቃ ካሁን በኋላ ስለማያስፈልግ ብለን ነው ነው። ኦኬ ሌሎቹ ላይ የቀረበ ቅሬታ የለም ማለት ነው። እዛ ቅሬታቸው የለ፣ ህዝቡ ችግር የለበትም በዛው አንቀጥልም። ይህን ድምዳሜ እንደደረሱ ነው የእኔ መረዳት። እንደዛ አድርጌ ነው መወስደው። ግን የተከለከሉ ደግሞ አሉ ያልተነሱ። ላሰማችሁና ሲሳይ ከአንተ እንጀምራለን። አንዳንድ ቦታዎች የሚታዩ ግጭቶች፣ በአውራ ጎዳናዎች መኪና አስቆሙ መዝረፍ እና መስተዋቶችን የመስበር በጥቂት ቦታዎች ቢሆን በትምህርት ተቋማት ውስጥ የመማር ማስተማር ሂደቱን ለማስተጓጎልና ረብሻ ለመፍጠር የመሞከር አንዳንድ አካባቢዎች ላይ በግለሰቦችና ድርጅቶች ቅጥር ግቢ ውስጥ የሚፈነዱ መሳሪያዎች የመወርወር የመሳሰሉ ጉዳዮች እነዚህ ጠቅላይ ሚኒስትሩ የሚዘረዝሯቸው ጉዳዮች ጸጥታ መንሳ ትምህርት እንዳይማሩ ማድረግ መኪና ፍንዳታ ማድረግ አስቸኳይ ጊዜ አዋጅ ይፈልጋሉ። እነዚህ አሁን እሳቸው የሚያነሷቸው የሚጠቅሷቸው ችግሮች አሁን ባቸው ኢትዮጵያ በአስቸኳይ ጊዜ ሁኔታ ውስጥ እንድትቀጥል የሚያደርግ ነው ወይ የሚለው ነገር ካየን በነበረው የህግ አሰራር ወይ ደግሞ ባለው በህግ መንግስቱ ና በሌሎች ህጎች መሰረት ተግባራዊ ማድረግ የሚከለክል ነገር አይደለም። ይህንን ስል ደግሞ ቀደም ሲሉ በነበረው ሁኔታ ውስጥ በህግ መንግስቱ ና በህጉ መሰረት ኢትዮጵያ ውስጥ ይሰራል የሚል ድምዳሜ ላይ እንዳንደርስም ስጋት የምንጭምር እየገለጽኩ ነው። ግን በተለያየ መንገድ ያ ጥያቄዎቹ የፈለጉት እነሱ ራሱ አስቸኳይ ጊዜ አዋጅ የሚለው ነገር ሰው ውስጥ የሚፈጥረው ጫና አለ። ያን በዛ ጫና ውስጥ ሰው በፍርሃትና በስጋት ውስጥ በቀጠለ ቁጥር በስልጣን ላይ መቆየት ወይ ደግሞ በስልጣን ላይ ተረጋግተን ለመቀጠል እንችላለን ብለው ያመኑ ነው ይመስላል። መንገድ ላይ የሚደረግ ዘረፋ ሚሆን፣ በተቋማት ላይ የሚወረወር ቦምቡ ሚሆን፣ ሌላም ነገር ቀጠለም አልቀጠለም ይሄ ነገር እንደ ሰበብ እንደ ምክንያት ይመጣል እንጂ የአስቸኳይ ጊዜ አዋጁን ማስቀጠል የሚፈልጉት በነዚህ ሁኔታዎች ብቻ አይመስለኝም። በአጠቃላይ ግን ሰው ውስጥ ያለውን ሰው ውጥረት ወይ ደግሞ ስጋት ውስጥ ከጥን በፍርሀትና በጭንቀት ውስጥ መቀጠል ስካልቻለ ድረስ መረጋጋት አንችልም። እንደገና ደግሞ ይኸው እነሱ ቆሟል የሚሉት ነገር ምናልባት ከልምድም እንደሚታየው የቆመ ነገር አይደለም የተዳፈነ ነገር መሆኑም ግልጽ ነው። የተዳፈነ ነው ማለት ብሎ ደግሞ እርግጠኝነት መናገር የሚቻለው የቀረቡ ጥያቄዎች አሉ። የትኛውም በኦሮሚያም በአማራም አካባቢ ወጣቶቹ አደባባይ ወጥተው የጠየቋቸው ጥያቄዎች አሉ። የመብት የእኩልነት ጥያቄ ነው። ጥያቄው እስካልመለስክ ድረስ በመሳሪያ ልታቆሙ ትችላለ፣ ግን እስከ መጨረሻው ልታጠፏ አትችልም። ስለዚህ የመዳፈን ነገር ነው ያለው። ጥያቄ እስካልተመለሰ ጊዜ እስካልተመለሰ ድረስ ጊዜና ሁኔታ እንጠብቆ ደግሞ እንደሚነሳም ስለሚያውቁ በዚህ ሁኔታ ውስጥ በአስቸኳይ ጊዜ አዋጅ ውስጥ ህዝቡን ለተፅዕኖ ስለማቆየቱን እንደ አማራጭ አድርገው የወሰዱት ይመስለኝ። ይህም ብቻ አይደለም። አሁን ምናልባት አስቸኳይ ጊዜ አዋጅ ላይ አንዳንድ ነገሮች ተነሱ ይባላል። ለምሳሌ ሰዎች በሚጽፏቸው አርቲክል ይሁን ከአርቲክልም ባነሰ ነገር ፌስቡክ ላይ የሚጽፏቸው ነገሮች ህዝብን ለአመፅ የሚያነሳሱ ቢሆኑ ህዝብና ህዝብን ህዝብ ላይ የሚያነሳሱ ነገሮች ሆነው ቢገኙ እንኳን አሁንም አስቸኳይ ጊዜ አዋጁ መስረት ተጠያቂ የሚያደርገ ነገር ነው ያለው። ስለዚህ ሰዎች ፌስቡክ ላይ በነጻነት መጻፍ የሚችሉበት ሁኔታ የሚገድብ ነገር ነው። ህዝብን በህዝብ ላይ ማነሳሳት ምንድነው የሚለው ነገር በትክክል ህጉን የሚተረጉሙ አካል ማን ነው የሚለውን ነገር ካየን የኢትዮጵያ ፍርድ ቤቶች ህግን በአግባቡ እንደማይተረጉሙ እኛ ኢትዮጵያን አይደለም የሚመሰክረው የአሜሪካ አመታዊ ስቴት ዲፓርትመንት ሪፖርት ላይ ኢትዮጵያ የወንጀል ፍርድ ቤቶች ነጻ ለመሆናቸውን እና በፖለቲካ ጭምር የተቃኙ መሆናቸውን ጭምር የሚመሰክሩበት ሁኔታ ነው ያለው። ስለዚህ አስቸኳይ ጊዜ ኖረም አልኖረም የኢትዮጵያ ፍርድ ቤቶች እንዴት እንደሚሰሩ የሚታወቅበት ሁኔታ ስላለን በተለይ አሁን ሰዎች አስባቸውን ፌስቡክ ላይ ማህበራዊ ማለት ማህበራዊ ገጾች ላይ እና ድረ ገጾች ላይ እንኳን ቢጽፉ የሚከተልባቸው ነገር ብርት ነው። ምናልባትም የኤሌክትሮኒክስ ሚዲያ ላይ በተመሳሳይ እድሉ ኖሯቸው የሚናገሩ ሰዎችም በዛ ተጽዕኖ ውስጥ ነው ያሉት። ዳኔ ወደ አንተ ልምጣ እስኪ። አብዛኛዎቹ ክልከላዎች ተነስተዋል ተብሏል። ያልተነሱትና የማይነሱት ግን ቀደም ሲል ጠቅላይ ሚኒስትሩ ያነሷቸው ናቸው። ቦምብ መወርወር፣ ትምህርት ቤት በስርአት እንዳይካሄድ ማወቅ ወዘተረፈ እነዚህ አስቸኳይ ጊዜ አዋጅ ይፈልጉ ይሆን? እነዚህ ክልከላዎች አሁን የተነሳው የማስፈጸሚያ እርምጃዎቹ ናቸው። ክልከላዎቹ አልተነሱም። ኢሳትን ማየት ህገ ወጥ ነው የሚለው አልተነሳም። በትምህርት ቤቶች ሰልፍ ማድረግ የሚል ሌላ እንደዚህ በቃ እንዳለ ክልከናዎች የሚለውን ያንን ምንም የነካ ነገር የለም። ማስፈጸሚያ የተባሉት እርምጃዎች ብቻ ናቸው። ሁለተኛ እነዚህ ነገሮች ያስፈልጋሉ፣ የላልከው ቅድም ወደ ሰጠፍ አስተያየት ነው መለሰ። አስቸኳይ ጊዜዎች ሲታወጅ ከመጀመሪያው በእነዚህ ቦታዎች ላይ እንዲህ እንዲህ አይነት ችግሮች ስለተፈጠሩ እነዚህ ነገሮች እስኪቀንሱ ድረስ ወይም እዚህ ደረጃ ላይ እስከሚደርሱ ድረስ ነው ያወጅ ነው ብሎ ነው መንግስት ማድረግ ያለበት ሶ የተወሰኑ ኤሪያዎች ናቸው የሚሆኑት ማለት ነው። ከሞያሌ እስከ ዛላምበሳ ለምታደርገው የዚህ አስቸኳይ ጊዜ አዋጁን በተመለከተ መመሪያውን ነው እንጂ የተነሳ አፈጻጸሙን በተመለከተ ነገሮች ባሉበት እንደ ቀጠሉ የሚያሳይ ነገር ነው የተረዳሁት። እና ግን ሰዓትን አትመልከት የሚል በአስቸኳይ ጊዜ አዋጅ ካልታወጀ በሌላ የኢትዮጵያ ሕጎች ይሄን ሚዲያ አትመልከት ወይ ሙሉ አልተሰረዘማ። ክፍል ሁለት ብቻ ነው የተሰረዘው። ክፍል አንድ አልተሰረዘም። አትመልከቱ የሚለው ፓርት ክፍል አንድ ላይ ነው ያለው። አቶ ሲራጅ እሱን ተሰርዟል አሉም ክፍል ሁለት ላይ እነዛ ክፍል አንድ ላይ የተዘረዘሩ ጥፋቶች ተፈጽሞ ሲገኙ የጸጥታ ኃይሎች በምን መልኩ እርምጃ ይወስዳሉ የሚለው ቦታ ነው የተሰረዘው። ሬዲዮና ቴሌቪዥን ላይ ያለው ነገር ተነስቷል ካሉ ኢሳትና ወይም ላይ ያለው ነገር ተነስቷል ማለት ነው። ሁለታችሁንም አመስግኝ የመዝጋት ይኖርብኛል። አንዳንድ ደቂቃ ግን ልሰጥ እችላለሁ። ለማጠቃለያ የተነሳንበት ወይም መንደርደሪያ ሀሳባችን አስቸኳይ ጊዜ አዋጁን ሰማኒያ ሁለት ከመቶ ኢትዮጵያ ሕዝብ ደግፎታል የሚለው ነውና ምናልባት ይህን ጋዜጠኞች እንደው እንዴት ያዩታል በሚለው ዛሬ ባቀረብነው የጋዜጠኞች የጠረጴዛ ውይይት ላይ ሁለት ጋዜጠኞችን ጋብዤ ለማዋየት ነው የሞከርኩት። የመጨረሻ አንዳንድ ሀሳብ ካላችሁ እሱን እድል ፍልስጥና ልዝጋ። ጋ ዳንኤል በዛው ጀመር ሲሳይ፣ ይዘጋልኛል አስቸኳይ ጊዜ አዋጅ የሚለውን ስናስብ አድማ በታኝ የጸጥታ ኃይልን ብቻ አይደለም ማሰብ ያለብን። እዚህ አስቸኳይ ጊዜ አዋጅ ውስጥ እንደ ፓኬጅ ነው እየሄዱ ያሉት ወይም ደግሞ መተግበር እየሞከሩ ያሉት። እዚህ ውስጥ ውይይቶች አሉ። የህዝብ ቅሬታ ይሰበስባሉ። ብዙዎቹን ለመመለስ ይሞክራሉ። እነዚያ ሁሉ ቅሬታዎች ሳይነካኩ በየታችኛው ስብሰባ ላይ የሚቀርቡ ወደ ላይ እንዲተላለፉ ተደርጓል። ይህም አንዳንድ አቃጫ ለመስጠት ይረዳቸው ይሆናል ከዛ ሜዳ ደግሞ ያው እዚህ ላይም ራሳቸው ማጥራት የሚኖርባቸው ነገሮች ይኖራል እና አስቸኳይ ጊዜ አዋጁ ሲባል ያ አድማ በታኝ የጸጥታ ኃይል የሆነ አስፋልት ላይ ቆሞ ይህን ሰውዬ ትፈልጋለህ አትፈልግም ብቻ አርገ መውሰድ አይኖርብንም። ሲሳይ ለማጠቃለያ እንደቃለኝ ካሉ ሁኔታዎች ተነስቶ አሁንም የአስቸኳይ ጊዜ ያወጁ መጋቢት ስምንት ስለመነሳት የምናስብ ከሆነ እኔ ከተለያየ ሁኔታ እንደው አሻገሩም ከመገምገም አንጻር ሊቀጥል ይችላል። ምናልባትም የኛ ሀገር ያለው ገደብ በጣም የሰፋ ከመሆኑ ጋር ተያይዞ የበለጠ አሳሳቢ ሊሆን ይችላል። ግን ከምንም በላይ ደግሞ ኢትዮጵያን ችግር ኢትዮጵያ ውስጥ ያለውን ጥያቄ ለመፍታት አስቸኳይ ጊዜ አወጅ አይደለም የሚያስፈልገው። ወጣቶቹ አደባባይ ሲወጡ ያቀረቡት ጥያቄ ያለ የመብት የእኩልነት ጥያቄ የሚለውን ነገር አጽንዖት ያነሱበት ነገር ነው ለዛ ጥያቄ ምላሽ መስጠትና ኢትዮጵያን የሁሉም ወደ ማድረጉ መሄድ የኢትዮጵያንን ችግር ለመፍታት መንቀሳቀሱ እንጂ በጉልበት በአስቸኳይ ጊዜ አዋጅ የኢትዮጵያ ችግር አይፈታም። ያው የተዳፈነ ነገር ነው። ችግሩ እስካልተፈታ ድረስ እንትሉ ይቀጥላል ነው በእኔ በኩል ያ። በጣም አመሰግናለሁ። ሲሳይ ጌና ከኢትዮጵያ ሳተላይት ቴሌቪዥን ኢሳት፣ ከሆርን አፌርስ አዘጋጅ ዳንኤል ብርሃኑ አዲስ አበባ። እግዚአብሔር ይስጥልኝ፣ ሁለታችን አመሰግናለሁ። አንተንና እንግዶችን በተራይ ላመስል። እሺ እግዚአብሔር ይስጥልን። እንግዲህ ጠረጴዛ ዙሪያ ውይይታችን ቀፍቶ ነበር፣ አሁን ተመልሷል። ብዙ ወቅታዊ ጉዳዮች አሉ። ይሄ ራሱ ረዥም ነበር ውይይታችን፣ ግን ዋና ዋና አንኳር አንኳሩን ነው ያሳለፍ ነው። እንዲህ የሚያነጋግሩ ጉዳዮች ሲኖሩ መላልሰን ማምጣት አለብን። በጠፋበት ይቅርታ ጠይቅን። በሚቀጥለውም ደግሞ ሌላ ርዕስ እንፈልጋለን። ሁሉም ጊዜው ጊዜው ጊዜው ጊዜው ጊዜው ጊዜው ጊዜው ጊዜው ጊዜው ጊዜው ጊዜው ጊዜው ጊዜው ጊዜው ጊዜው Violeta tá bem Violeta anda calma Que deu gizeu gizeu gizeu gizeu gizeu gizeu gizeu gizeu gizeu gizeu gizeu gizeu gizeu gizeu gizeu gizeu gizeu gizeu gizeu gizeu gizeu gizeu gizeu gizeu gizeu gizeu gizeu gizeu gizeu gizeu gizeu gizeu gizeu gizeu gizeu gizeu gizeu gizeu gizeu gizeu gizeu gizeu gizeu gizeu gizeu gizeu gizeu gizeu gizeu gizeu You're not a You're not a You're ቀንም ሲንገላታ ላጣጥ ድርብ ነው። ከጧት እስከማታ ከማታ አዲሱ የዛሬው የኪነት ባለሙያ እንግዳችን ሎላ አሽሞሯ ገብታኛለች። አየህ፣ በብዙ የታመራት ስራዎች የግርማ ሞገስ እጅ አለበት። ሁለተኛ ደግሞ የለም አዲሱ የበኩረት ጉሃን አርቲስት የመቶ አለቃ ገማ። አሁን ጨዋታህ እየጨመረ ሄደ ይመስላል። አሉላ ይቅርታ፣ አዲሱ እንዲያቀን አልነበረ ገባኝ። ዝም ብለን የታምራት ብቻ ስንጫወት እውነትም ዛሬ እነዚህ ሰዎች እንግዳቸው ታምራት ሞላ አይሆንም። ልክ ነክ ነው። በአንድ አነጋገር ክቺክ፣ እንደው እኛም ቤት መታለች ብቻ ዝም ነው። የንጉሴ አክሊሉን መስኮት እንክፈት። አሉላ መልካም ንጉሴ ዛሬ በእንግዳው ድምፅ ነው የሚጀምረው፣ ግን በቅድሚያ ሰላምታ አቅርበናል። ንጉሴ እንድሰማን። እንግዲህ እንግዳው ይቀጥላሉ። በልማት ስም የሚሰሩ ከመጠጥ ጋር ከሱስ ጋር ከቤተ ክርስቲያኒቷ ስርዓት ጋር የማይሄዱ ነገሮችን መከላከል ይገባናል። አሁን ለምሳሌ መርካቶ ራጉኤልን በምንመለከትበት ሰዓት ትምህርት ቤት ነው የተሰራው። ቤተ ክርስቲያኑን ሸፈነ የሚል አሉታዊ ተጽዕኖ ራጉኤል ላይ አይታየኝም። ለእኔ የሚታየኝ አይታያቸው፣ ለእኔ የሚሰማኝ አይሰማቸው፣ በምን ቋንቋ በምን ቋንቋ ላናግራቸው የሚለውን የድምፃዊት ፀሐይ እንዳለን ዜማ አስታወሰኝ። የመጋቤ ሰላም ሰሎሞን ቶልቻ መልእክት የዛሬ አስራ አምስት ቀን በዚሁ ፕሮግራም ስንወያይ በተለይ በአዲስ አበባ ከተማ አንዳንድ አብያተ ክርስቲያናት በሙሉም ሆነ በከፊል በአዳዲስ ህንፃዎች እየተሸፈኑ ነው እርስነታቸው እየተረሳ ነው ብለን ስንወያይ ነው ይህንን መልእክት መጋቤ ሰላም ያስተላለፉት። እስቲ ደግሞ ዛሬ ከአዲስ አበባ ወጣን በል በደብረ ብርሃን ስላሴ ስንመለከት ዘራ ያዕቆብ አደባባይ ላይ የሚሰራው ትልቁ ህንፃ፣ ትልቁ ልማት የዘራ ያዕቆብ አደባባይ ነው። ያ ህንፃ የሚሰራው በሶስቱ ጥምረት ነው፣ በሸንኮራ ዮሐንስ በጻድቃኔ ማርያም ገዳም እና በሰሜን ሸዋ ሀገረ ስብከት የጋራ ጥምረት ነው። ይህ መልካም ለሌሎችም አርያና ምሳሌ የሚሆን ነው። እስቲ ወደ ቤተ ክርስቲያኑ ውስጥ ደግሞ ገባ እንበል። ታላቁ ዘርዓ ያዕቆብ አደባባይ አልፈን ወደ ደብረ ብርሃን ስላሴ ቤተ ክርስቲያን ስንመጣ ደብሩ በዛው የሚያለማው ስራ አለ። መግቢያው ላይ ያሉ ህንፃዎች አሉ። እነዚህ ህንፃዎች ደብረ ብርሃን ስላሴና ደብረ ብርሃን ከተማ የሚነጣጠሉ አይደሉም። ደብረ ብርሃን ስላሴ የከተማውም ስያሜ በቤተ ክርስቲያን ውስጥ ብርሃን የወረደበት ነው። ታሪክ ሊጠያቅ የመጣ ሰው ከተሸፈነ እኮ ህንጻ ብቻ አይደለም መጀመሪያ ሰው አስተሳሰብ ጋርዶታል። ቤተ ክርስቲያን እንኳን የትም ፈልጎ ማግኘት ይችላል ጠይቆም መምጣት ይችላል እንጂ ህንጻ ጋር ረደኝ ብሎ የሚመጣው ነገር እኔ በእኔ በኩል አይታየኝም። እንደውም ከልመና የምንወጣበት ራሳችንን የምንችልበት ያ ከዛ የፈሰሰው የአብነት ትምህርት ቤትን ማጠናከሪያ ጥላ ዘቅዝቆ ስዕል አድህኖ ዘርግቶ አዋራ ላይ የመለመን ስርዓት እንዲቆም ዛሬ ደግሞ ትውልዱ ስልጣኔው የሚጠይቀውን ቴክኖሎጂ የሚጠይቀውን ነገር ቤተ ክርስቲያን ትውፊቷን፣ ስርዓቷን ጠብቃ ቀኖናዋን ጠብቃ እኛ የማንደራደረው በእምነታችን ላይ ብቻ ነው። በዶግማችን በስርዓታችን በቀኖናችን ላይ ነው። ያ አይታደስም አይለወጥም። ነገር ግን ዘመናዊ አሰራርን፣ ዘመናዊ ቴክኖሎጂን፣ የዘመነ አገልግሎትን መስጠት ተገቢ ነው። የድሮ አብያተ ክርስቲያናት ለምሳሌ በአታን መንበረ መንግስት ግቢ ገብርኤልን፣ ጎጃም ኤልያስ፣ እዚህ ደብረ ጽጌ ከአዲስ አበባ ዘጠና ኪሎ ሜትር አካባቢ ለነዚህ አብያተ ክርስቲያናት የታነጹ ህንፃዎች መሀል ፒያሳ ላይ ነው። ያን ጊዜ እንዲህ አይነቱ ሀሳብ አልነበረም ማለት ነው። አሁን እንደው ሊዝን ሽሽት ነው። መሀል ከተማ ገብተው መስራት ሲችሉ እንደው እዛው ቤተ ክርስቲያኑን ሸፍነው ለምሳሌ የደብረ ብርሃን ስላሴ እዛው ዘሪያ የቆም ሜዳ ላይ ሶስተኛውን ህንፃ ማድረግ አይቻልም ነበረ? ቦታው ሰፊ ነው። ኳስ ሜዳነቱ ቀርቷል። እና ለምን እንዲህ እንዲጋርደው ተደረገ እያሉ ከሊዝ ጋርም የሚያገናኙ ሰዎች አሉ ህንፃ ብቻ እኮ አይደለም ቤተ ክርስቲያንን እየሸፈነ ያለው አሁን በአታ እኮ በዛፍ ተሸፍናለች አብያተ ክርስቲያናት በተራራ ተሸፍነዋል አይናችን ላይ ነው አስተሳሰባችን ላይ ነው ተሸፈነ የምንለው አይኔ ላይ የተሸፈነ ነገር ብዙ ችግር የለብኝም ፈልግ ያገኘዋለሁ አስተሳሰባችን ላይ ከተሸፈነ ነው ትልቁ አደጋ ህንፃዎቹ ለምን ተሰሩ የሚል ተቃውሞ የለም ግን ህንፃዎቹ የተሰሩበት ቦታ አቀማመጣቸው አብያተ ክርስቲያናትን በሙሉም ሆነ በከፊል እንዲሸፍኑ መደረጉ፣ ይህንን አብያተ ክርስቲያናቱም እንደሚታዩ አድርጎ መስራት አይቻልም ነበር ወይ? ከፍታውስ ደግሞ ያን ያህል ረጅም ከሚሆን መጠነኛ ሆኖ አብያተ ክርስቲያናቱን ሳይሸፍን ግን በዙሪያው ሰፋ አድርጎም መስራት ይቻላል በሚል ነው ጥያቄው የተነሳው እንጂ ስራውማ ተሰርቷል። እንደው ዝም ብለን እንዳናልፈው ነው። እስቲ ደግሞ አክሱምን እንይ ነው ያልኳቸው። አክሱም በዋናው በር መግቢያ ላይ የሙዚየም ሕንፃ እየተሰራ ስራው ለጊዜው ቆሟል። የሚቀጥል ነው እሳቸው እንደገለጹልኝ። ነገር ግን ከፊት ለፊት ቤተ ክርስቲያኑ አይታይም። ሙዚየሙ እንዴት እዛ ላይ ተሰራ ብያቸው ነበር። የአክሱም ሙዚየም ግንባታ ከፍታው የተገደበ ስለሆነ ምንም አይነት ተጽዕኖ እንደማያመጣ ስምምነት ተደርጎ ነው ስራው የተሰራው። ከፍተኛ ጥረት ተደርጎ ጥንታዊ ታሪካዊነቱን በማይነካ መልክ ነው ዲዛይኑም የተሰራው። እንደ መጋቢ ሰላም ቤተ ክርስቲያኑን አይሸፍነውም ነው የሚሉት። ብለን መናገር እንችላለን ደፍረን እንደው ፊት ከነበረው በተወሰነ መልክ ይሸፍነዋል አንድ ጀርባ ላይ በየትኛው አንግል እንየው? በክብ ካየነው ሶስት መቶ ስልሳ ዲግሪ አለ። ክብን በአራት ማዕዘን ካየነው ምስራቅ፣ ምዕራብ፣ ደቡብ የሚባል አለ። በአንድ አቅጣጫ ላይ ብቻ ነው ያለው ይሄ ቤተክርስቲያን። አንድ አቅጣጫ ላይ ምዕራብ ላይ ካለ ይሄ ቤተክርስቲያን፣ ምስራቅ፣ ሰሜንና ደቡቡ ላይ አይሸፍነው። ሙሉን ዙሪያውን አልተሰራም፣ በአንድ ፓርት ላይ ነው ያለው። ዋናው በር ላይ መሰራት እኮ ነው መጋቤ ሰላም። አዎ ህዝብ በሚገባበት በር ላይ ነው የተሰራው። እንደ እይታችን ብንቀበለው ጥሩ ነው ከማፍረስ መስራት የተሻለ ነው። የጥንታዊውን ጥቅም የምናየው አዲስ እዚህ ጋር ስንሰራ ነው። አመሰግናለሁ። መጋቤ ሰላም ሰሎሞን ቶልቻ አድማጮችስ፣ በዚህ ላይ ምን ትላላችሁ? እስቲ አስተያየት ስጡ። ለዛሬው ሳይሆን ለወደፊቱ አበቃሁ። ንጉሴን እናመሰግናለን። ወደሚቀጥለው ዝግጅት እንግዲህ

Yeah. ስለዚህ ሙዚቃ ምርጫ አሳሳኝ። ለዚህ ነው ያቆየሁት፣ ግን አንተ ደግሞ ቶሎ ገብ ጀመር። ምርጫዎቹን ቅድም እንደ ቀለድክብኝ ሳይሆን እንደወደድኳቸው መናገር እፈልጋለሁ። ታዲያ ግን የዚህ ሙዚቃ ምርጫ ትርጉም የገባኝ ይመስለኛል። አዲስ ዛሬ አልተጫልክም። መምራት ለምን እንደሚጫወት ረድቻለሁ፣ አይደለም? ለአድማጮቻችን ታምራት ብቻ አይደለም፣ ልልፈልጌ ነው። በጣም አይደለም፣ ልክ ነው። አንተም አለበት ይመስለኛለው። ለማንኛውም ከበኩረት ጉሃን አርቲስት የመቶ አለቃ ግርማ ሞገስ ጋር ያደረግኩት ውይይት ላጠቃለሁ ይሻላል። አዲሱ ግሩም ነው። አሁን እዚህ ካሊፎርኒያ በምታገለግልበት ቤተክርስቲያንም ሆነ በአካባቢ ያፈራሃቸው ወጣቶች አሉ፣ ያንተ ምሳሌ የሚወስዱ አሉ። እንዴት ነው በወጣቱ በኩል ያለህ ተቀባይነትና ግንኙነትህም? እንግዲህ እስካሁን ልጆች አሳዳጊ ነበርኩ። አሁን አሁን እንግዲህ ጡረታዬም እየደረሰ ነው። በዚህ ሙያ ላይ ላስተምር የምችለው እንግዲህ ከዚህ በኋላ ይመስለኛል። አሁን ባለውበት ሳናሞኒካ ይባላል እዚህ እንትን ሎስ አንጀለስ እና እዛ ጋ ያለው ላይብራሪው ሲቲው ፈቅዶልኝ የራሴን የኢትዮጵያውያኑ ልጆችን ተፈቅዶልኝ በሳምንት አንድ ቀን እያስተማርኩ ነው። አሁን ለጥናት ነው በስፋት ምናልባት እድሉን በሚሰጠኝ ነው። ከዚህ በኋላ በስፋት እንግዲህ ስራዎችን እያስተዋወቅ ልጆቹን አማርኛዬንም ሙዚቃ ለማስተማር ለማስተም ማድረግ እፈልጋለሁ። ተሳካ ስራ እንደምሰራ እርግጠኛ ነኝ። ከዚህ በኋላ እድሜው ካለ ለኑሮ ምንድን ነው የምትሰራው? ግርማዛ፣ ካሊፎርኒያ በምን ስራ ነው የምትተዳደረው ማለት ነው? እኔ ዝም ብዬ ያው በመንግስት ፍርድ ቤት ውስጥ ያለ ይሄ ያለ አደለ ጋርድ ምናምን ነገር ነበር። እሺ፣ እሺ። አሁን ግን ያው ትቼው ለጊዜው አቁሜያለሁ እና ጡረታ ጊዜ እየቀረበ ነው። ስለዚህ አሁን ፕሮሰስ ላይ ነኝ ብዙ ጊዜ አንተ የምትሰራቸውን ዜማዎች አልፎ አልፎ አደምጣለሁ እና መንፈሳዊ ናቸው። ለሰዎች ለታወቁ ዘማሪዎች ሙዚቃ ቀምረህ ወይም ደግሞ ዜማ አውጥተህ የሰራቸው ወይም ያዘጋጀህላቸው ሰዎች አሉ? እስካሁን መንፈሳዊ ስራ ለሰዎች አልቀመርኩም። ለራሴ ግን አንድ ማስታወሻ ሰርቼ ገና አልወጣም አለ። እሱ ነው እንጂ ሌላ የለኝም። እና ሞክሬዋለሁ እሱን ግን ወደ ፊት አሻሽዬ እየሰረዋሉ የሚል እቅዳለኝ እንጂ ለሌሎች መንፈሳዊ ስራ እስካሁን አልሞክሩም። የእኔ የስራ ውጤት ነው የምትለው አሁን አንድ ያለ ነገር ይሄ ዜማው ቅዳሴው ነው። አይደለም ሌላ ምን አለ አሁን የወጣ ለምትለው ነው ያለው። ሁለተኛው ሁሉንም አካትችን ቅዳሴም ማህሌታዊ ስራዎችን ጠቅላላ እዚህ ያስተምሩኛል። ተማሪ ነኝ ማለት ነው፣ እና እያገለገልኩ እማራለሁ። አንተ ራስ ዜማ ጎበዝ ነው ይሆና፣ እንደሰማሁት፣ እንደምትነግረኝም እንደተረዳሁትም አቋቋሙን እያስነካ ነው ነው። በጣም ጥሩ ነው። ያሬዳዊ ማለት ነው። በዛ ማህሌት ውስጥ መርጌታዎች አሉ። እንደ ሹመት ሁሉ ተሰጥቶናል። እንደገና በዚህ ላይ እንደገና እንደገና በኩረት ጓኔ አለኝ። አቡነ ቄርሎስ ናቸው የሰሜኑ አባቴ። እሺ አሁን ደግሞ እዚህ አግኝቻለሁ ጌታ ተብያለሁ ሰሞኑን። ቀኝ ጌታ። ይሄ በጣም ከባድ ነው እኮ ተደራረበ። አይ እኛ በይበልጥ ብዙ አድማጮች የሚያስታውሱህ ቀደም ሲል አሰማናቸውን ዜማዎች በመድረስህ የሚያስታውሱ አድማጮች በዛ ነው። እንትን የምንለው የዜማውን ብዙ ሰው ስለማይሰማ ስለማይረዳም በይበልጥ በዛ ለማስታወቅ ያስቸግራል። የቤተ ክርስቲያን ነገር የሚገባቸው ወይም ደግሞ ዜማ የሞከሩ ጥሩ አድርገው ያደመጡ ሰዎች ናቸው የሚረዱት። እንደውም አሁን ሲዲ ላይ ዜማዎቹ አሁን ለምሳሌ ቅዳሴውን በሙሉ አህዶአብ ሲባል የዲያቆኑን የካህኑን ንስግድ ተብሎ ያለውን በሙሉ እዛ ላይ ያስቀምጠሃል ይሄንን እንኳን የቤተ ክርስቲያን ትምህርት የሌለውና የቤተ ክርስቲያን ትምህርት ያለውም አድምጦ ይሄ ማለት ይሄ ነው ሊል የሚችል አይመስለኝም። እኔ እንደው አሁን ለምሳሌ አህዱ ትክክለኛ ዜማውን አስቀምጫለሁ ብዬ አምናለሁ እና ሌላው ደግሞ ያላወቁትን ሰዎች ማሳወቅ ነው እና አንዳንድ ሰዎች ዝም ብሎ ባልተጨበጠ ነገር እንደው ዝም ብሎ ክራር መንግሥተ ሰማያት ያስገባል፣ ሳክሲፎን ዛ ገሀንም ያስገባል ብሎ የሚያሙ ካሉ ተሳስቶ ሁለቱም ስራዎች ዓለማዊ ስራ ይሰራሉ። ዛሬ አልፎ ተርፎ እያንዳንዱ ካህን እያንዳንዱ መነኩሴ በኪሱ ሞባይል የያዘ ያዘ የለም? ግን ገብተው መቅደሱ ውስጥ ይቀድሱበታል እሱን ይዘው ስልክን ራሱን፣ አንተ ራስ ባለቤቱ ለበጎ ነገር ካልተጠቀምክበት ወደ መጥፎ ነገር ሊቀይረው ይቻላል። አ አልፎ ተርፎ ስክሪን ቤተ መቅደስ ውስጥ ተዘርግቶ አለ። ያ ስክሪን ቴሌቪዥን ነው። ቴሌቪዥኑ ቻናሉን ብንቀይረው ወደ ሌላ ነገር ይገባል። ከፈለግ ነው እዛው እያለ ማለት ነው። ኦርጋንም ቢሆን የሠራው ኃጢአት የለም። የኦርጋንን ኃጢአት ዝም ብሎ እያበረከቱ የሌላውን ነገር ዝም ብሎ መኮነንም ጥሩ አይደለም። ተጨባጭ አይደለም። ነው እንግዲህ ሰው ሚ ፖለቲከኞች ተጨባጭ አልሆነ ውንጀላ ነው በኦርጋን ላይ የሚካሄደው እና ይሄን አልቀበሉም። በውይይታችን ውስጥ እንግዲህ ዜማዎችም እያሰማን ብዙ ሰዓት ፈጅተናል። መቼ ነው ወደ ዩናይትድ ስቴትስ የመጣኸው? አስራ አንደኛ መጭን ይዣለሁ። በማስታወቂያ ስራ ነበረ የምትተዳደረው? በራሴ ግርማ ሞገስ አድቨርታይዝንግ ብዬ ይሄ ጅንግል አለ አይደል? የቴሌቪዥን አድቨርታይዝንግ እሱ እየሰራም ነበረ ያለው እና የጦሩ ህይወት ህዝ ግርማ በጦር ስራ ወታደር እንደነበርክ እስከ መቶ አለቃ እልቅና እስከ እንደደረስክ ነግረኸኛል። እና ምን ይመስል ነበር? ለምን አቋረጥ ከወሱ ነው? በአብዮቱ ጊዜ በተለይ ከአብዮቱ በፊት ድራም ሜጀር ነበርኩኝ። ያው አሽከርካሪ ነው የሚባለው በኛ ድራም ሜጀር ነኝ። እና በጣም ጎበዝ ነበርኩ እንግዲህ ኬንያ ድረስ ሄደን በዛን ጊዜ እንግዲህ የሮጠም በውጭ ሄ ኢትዮጵያን ያስጠራ ይሸልማል። ስመለስ አስር አለቃ ሆንኩ አለ ጊዜ እና ልክ እንደነ ማሙ ወልዴ ማለት ትችላለን። እና በድራም ከጆሞ ኬንያታ ዋንጫ ይዘው መምጣት ቀላል አይደል እና በዛን ጊዜ አስር አለቃ ነበርኩ። በስልሳ ስድስት አብዮቱ ፈነዳ። አሁን አብዮት ሊመጣ ያው ወደ ኦርኬስትራ ተቀየርኩ። ያው የቅስቀሳ ስራ ነው የነበርኩ በአብዛኛው የሚሰራው ቀይ ባህር ደማችን እያልኩ አቶ ብሩ ይውጡ እያልኩ ሴራ ታገሱ ነበር የሚዘርሰው እና የቅስቀሳ ስራዎች በብዛት ተሰራ ነበር እና ወዲያው ሙዚቃ ትምህርት ቤት እዛው ስላለ፣ በኋላ ኮሎኔል አሰፋ የሚባሉ መጡ። ሙዚቃ ትምህርቴን በሰፊው ጀመርኩ እና አሁን ወደ ኦርኬስትራው ከድራሚ ጀመት ወደ ኦርኬስትራው ገባሁ። አሁን ከኦርኬስትራው ውስጥ እየሰራሁ እያለሁ እንግዲህ በኢሰፓ ጊዜ አንዳንድ ችግር ነበረ። በዛ ምክንያት ቀድሜ ይሄ ለውጡ ሳይመጣ ነው እኔ በሀኪሞች በቦርድ የወጣሁት። ከወታደርነት ከወታደርነት ወጥቼ ብሔራዊ ቲያትር ተቀጠር። አሀ ብሔራዊ ትያትር ስቀጠር ያው ችግርም ነበረ። በእውነት ግርማ ይልማ ሚኒስትሩ ትልቅ ኢትዮጵያዊና የሚገርም ነገሩ ብዙ ስለሆነ ነው በአጭር ባጭሩ የማደረግልና ብሔራዊ ትያትር እንዴት ከኢሰፓ አምልጦ እዚህ እንዴት ይሸሸጋል? መባረር አለበት ብሎቻቸው፣ እኔ ግርማ ሞገሱን አይደለም የቀጠርኩት ሙያውን ነው ብለው ብሔራዊ ትያትር እንድሰራ ያደረጉኝ አባቴ ናቸው። በጣም ላመሰግናቸው እወዳለሁ። በዚህ አጋጣሚ ብዙ ብዙ ሰዎች ያከብሯቸዋል፣ ይወዷቸዋል፣ ስራቸውን በጣም በጣም የሚወደዱ የኢትዮጵያዊ ናቸው፣ ግርማ ይልማ ማለት ነው። እዛ ሆኜ ነው እንግዲህ፣ ይህንን ለበጎ ነው። ሁሉም ያው እንን አድቨርታይዝ ስራ ጋሽ ውሸት ጋር እየተመላለሱ እያጥን ነው። ከዛ እየሰራው ለአንድ አመት ከምናምን ሰርቻለሁ። እንደገና ወደ መንፈሳዊ ስትመለስ ግን የሚገርም ነው አለመርሳትህ። ረስቷል ግን እኔ አሁን በአብዛኛው ያው እንግዲህ መላከ ሰላምን ሆነት ላመሰግን ወዳለ እሳቸው እንግዲህ ሁሉም ነገር እያ የሎስ አንጀለሱ እሺ፣ እሳቸው አሉ እዚህ እግዚአብሔር ፈቅዶ ነው። እና ከእሳቸው እማራለሁ። ወደፊትም የምልህ ያው ጥሩ ሁኔታ ላይ እንደምደርስ ነው። ያው መቼም አያልቅም። ትምህርት አለቀ ማለት ግን ይሄ መተዳደሪያ ሙያ ሊሆን ይችል ሊሆን ወደፊት፣ አሁን ከጡረታ በኋላ በዚሁ ልቀጥል ታስባለህ ይመስለኛል። ግን በዚህ ብቻ ለመኖር ደግሞ ያስቸግራል። ይሄ የገቢ ምንጭ ላይሆን ላያመጣ ይችላል በበቂ ሁኔታ። ምንድነው ወደፊት እቅድህ እንደው ይሄን ትንሽ ብትነግረኝ፣ ለዛሬው እዚሁ ላይ እናበቃለን። እንደው እኔ የገቢ ምንጭ ምናምን የምትለውን ነገር ሁሉ እንዴት ይኖራል። እንደዚህ አይነት አቋም አለኝ። ይገርምሃል። እግዚአብሔር እኔን እንደዚህ

ከሀገር ቤት የመጣው አንዱ አሁን ዩኒቨርሲቲ ገባ። እናንተ አካባቢ ነው ፕሪንስተን ትልቅ ዩኒቨርሲቲ ነው። ሁለተኛዋ አሁን እየደረሰች ነው። እሷም እንደዚሁ ወደ እሱ ትሄዳለች። የቀረችዋ ትንሿ እሷ ብቻ ናት። ስለዚህ አልቸገርም። እግዚአብሔር አድርጎ እያኖረ ነው ያለ። ምን ችግር አለው? በትዳር ባለቤት አለ። አዎ፣ ትሰራለች። አንቺ ልበላት አንተ ናንተ አንቺ በላት። አዎ አንተ ስለምን ትባላለች። እየሰራች ነው። ችግር የለም። በቂያችን። እግዚአብሔር ይመስገን። በጣም ነው የማመሰግነው። ዛሬ ወደ ሃይማኖቱ ያደላ ቢሆንም በአርቲስትነትህ የሙዚቃ እውቀት ስላለህ በዛ ዙሪያ የዛሬውን የኪነት ባለሙያ ተክተህ ለአየር አብቀተናል። ውይይቱን አድማጮች እንደሚወዱት ተስፋ አደርጋለሁ። በጣም ነው የማመሰግንህ። እግዚአብሔር ይስጥልህ። በጣም በጣም በጣም አመሰግናለሁ። እንግዲህ ወደፊት ስራዬን በሰፊው ሰርቼ ለህዝብ ለማድረስ እንድበቃና ና እናንተም ያው እንደምትተባበሩ ተስፋ አደርጋለሁ። አቶ አዲሱ አስታውስህ፣ ስለደወልክልኝ በጣም ነው የማመሰግነው። እግዚአብሔር ይስጥልህ። አመሰግናለሁ፣ አመሰግናለሁ አዲሱ። ግብዣውን እናስቀድም አድማጮች ግብዣውም ጻፉልን እንደውሉልን ነው የስልክ መስመራችን 202 የውስጥ መስመር 14 ትደውላላችሁ። ኢሜይል ሆን አት ቪኦኒውስ ዳት ካም ብላችሁ ትጽፉልናላችሁ። ደብዳቤ ለሚቀናችሁ ለአሜሪካ ድምፅ ራዲዮ የአማርኛው አገልግሎት የራዲዮ መጽሔት አዘጋጆች 330 ኢንዲፔንደንስ አቨኑ ሳውት ዌስት ዋሽንግተን ዲሲ 20237 ትላኩልን። አሁን ወደ ማጠናቀቁ ልናመራ ነው ክፉ ዘመን ሲመጣ የአሜሪካ ድምፅ ራዲዮ ዘወትር ቅዳሜና እሑድ በ1922 ና 25 ሜትር ባንዶች የሚያሰማውን የአንድ ሰዓት ዝግጅት እዚህ ላይ ያበቃ። ነገ ሰኞ ከምሽቱ ሶስት ሰዓት በመደበኛው ስርጭት መልሰን እስከምንገናኝ ከአቀናባሪያችን ንጉሱ ታምሬ ጋር የፕሮግራሙ አዘጋጅና አቅራቢዎች እኔ አዲስ አበበና እኔም አሉላ ከበደ በዚሁ እንሰናበታለን። ሰላም ደናደሩ። This program has come to you from the Voice of America, Washington.